waxaa la የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤነስጥልኝ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ነሐሴ 19 2012 ዓ ም የጋቢና ቪዮ ዝግጅት ጀመረ። ለምሽቱ ከያዝናቸው ጥንቅሮች ውስጥ ጥቂቶቹን እናስተዋውቃችሁ። በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ? ለምን ተከሰቱ? የሚለው ነው ለመዳሰስ የሞከርነው። ግን መሠረታችንን ያደረግነው በሁለተኛ ምንጮች ወይም ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ እራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው አብረን መዳሰስ ስለፈለግን ነው ማለት ነው። የሰማችኋቸው የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉን ነው። ኢትዮጵያ ውስጥ በ2012 በነበሩት ስድስት የትምህርት ወራት ውስጥ ከፍተኛ የትምህርት ተቋማት ግጭቶችን በምን መልኩ እንደፈቱ የተሰራ ጥናት ይፋ አድርገዋል። ስለ ጥናቱ የሚሉን አለ። በሌላ በኩል የትምህርት ሚኒስቴር ለቀጣይ የትምህርት ዓመት ምዝገባ እንደሚጀምርም አስታውቋል። ትምህርት ቤቶች በሚያወጡላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምገባ የሚያከናውኑት። የኢትዮጵያ የትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ ናቸው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ ቆያለሁ። አሁን ለአጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች። አመሰግናለሁ ኤደን። የትራምፕ አስተዳደር የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በዛሬ ዕለት ሱዳን ገብተዋል። ፓምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሀምዶክና የሉዓላዊ መማክርት ሊቀመንበር ጄኔራል አብዱልፈታህ አል ብሩሀን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በምትቀጥልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሀምዶክ ወደ ስልጣን የመጡት ከሰላሳ ዓመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዚዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ከወረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፓምፔዮ ሰኞ እለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁን ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ በላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የህግ አስገዳጅነት አለባት ያንን ማክበራችንን እንቀጥላለንም ብለዋል። ፓምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 ዓመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግ ገልጸዋል። ፓምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የጸጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ የአረብ አገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ ዋና የመወያያ አጀንዳቸው እንደሚሆን ተገልጿል። የዓለም የጤና ድርጅት ዘጠኝ የክትባት አይነቶች ኮዋክስ በተባለው የትብብር ተቋሙ እየተገመገሙ መሆናቸውን ገልጿል። የጤና ድርጅቱ መቶ ሰባ ሁለት ሀገሮች የሚሳተፉበትን ይህን የትብብር ተቋም የመሰረተው በያዝነው ዓመት መሆኑን ጠቁሟል። ኮዋክስ የተመሰረተው የኮቪድ-19 ክትባትና መድኃኒት ተገኝቶ በሚመለከተው አካል ከጸደቀ በኋላ በዓለም ደረጃ እኩል የተደራሽነት መጠን እንዲኖር ለማረጋገጥ ሲባል መሆኑን ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ተቋም ዓለም አቀፉን ወረርሽኝ ለማጥፋት በሚደረገው ጥረት ወሳኝ ሚና ያለው ነው በማለት ጄኔቫ ከሚገኘው መስሪያ ቤታቸው በሚያደርጉት ዕለታዊ ገለጻ እንደተናገሩ ተዘግቧል። አስተማማኝ ክትባት ከተገኘ በኋላ ሁሉም ሀገሮች ተደራሽነት እንዲኖራቸው ማድረግ ተገቢ ነው። ምክንያቱም ክትባቱን እድል የሚያገኙት ጥቂቶቹ ሀብታም ሀገሮች ብቻ ከሆኑ ዓለም አቀፉ ወረርሽኝ እድሜ እንዲራዘም ያደርጋል ሲሉ ዶክተር ቴድሮስ አስገንዝበዋል። ኮቫክስ ተቋም ውስጥ እስካሁን ያልገቡ ሀገሮች ተሳታፊ እንዲሆኑም ዶክተር ቴድሮስ ጥሪ አቅርበዋል። እስከ መጪው አመት ማብቂያ ገደማ ባለው ጊዜ ውስጥ ቢያንስ ሁለት ቢሊየን የሚሆን አስተማማኝና ውጤታማ ክትባት ለማግኘት ያለን ግብ እንዲሳካ ጥረት እያደረግን ነው ሲሉም የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናግረዋል። የማሊን የሽግግር መንግስት አወቃቀር አስመልክቶ በወታደራዊ መፈንቅለ መንግስት መሪዎችና በምዕራብ አፍሪቃ ሸምጋዎች መካከል ለሶስት ቀናት ሲካሄድ በቆየው ንግግር ስምምነት ላይ ለመድረስ አልተቻለም። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ሸምጋይ ቡድን መሪ የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ከማሊ ፕሬዝዳንት ቡባከር ኬይታ ጋር ለመነጋገር እንደተፈቀደላቸው ትላንት ተናግረው ነበር። ፕሬዝዳንቱ ባለፈው ሳምንት ከስልጣን እንደሚወርዱ ካስታወቁበት ጊዜ አንስቶ በመፈንቅለ መንግስት መሪዎቹ ቁጥጥር ስር ይገኛሉ። ኬይታ ከስልጣን አልተወገድኩም። ወደ ስልጣን መመለስም አልፈልግም በፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድንመለስ ነው የምፈልገው ማለታቸውን ጆናታን ጠቁመዋል። ጆናታን በተናገሩት መሰረት በምዕራብ አፍሪካ የኢኮኖሚ ማህበረሰብ መልእክተኞችና ህዝብን የማዳን ብሔራዊ ኮሚቴ የሚል ስያሜ ባላቸው የመፈንቅለ መንግስቱ መሪዎች መካከል በተለያዩ ነጥቦች ላይ ስምምነት አድርገዋል። ባልተስማሙባቸው ነጥቦች ላይ ደግሞ ወታደሮቹ እንዲያስቡባቸው ልኡካኑ ጠይቀዋል። የመፈንቅለ መንግስቱ መሪዎች ቃል አቀባይ ሜጀር ኮሎኔል እስማኤል ዋጊዩቭ ለኤኮዋስ መሪዎች በሽግግሩ መንግስት አወቃቀር ላይ ሀሳባቸውን ሰጥተዋል። ስለ ሽግግሩ መንግስት አመሰራረት የመጨረሻው ውሳኔ የሚሰጡት ግን የሀገሪቱ ተወላጆች ናቸው ብለዋል። አፍሪካ ውስጥ አርባ ሰባት ሀገሮችን ያቀፈው ቀጠና ከፖሊዮ ወይም ከህጻናት ልምሻ በሽታ ነጻ መሆኑን የሚያሳይ የምስክር ወረቀት ትላንት ማግኘቱ ታውቋል። ፖሊዮን በማስወገድ ተግባር ወደ ኋላ ቀርታ የነበረችው ናይጄሪያ ከበሽታው ነጻ መሆኗ ከታወቀ በኋላ ነው በቀጠና ደረጃ ምስክር ወረቀት የተሰጠው። ለሶስት ተከታታይ ዓመታት ናይጄሪያ ውስጥ የፖሊዮ በሽታ እንዳልተገኘ ተዘግቧል። በሀገሪቱ በፖሊዮ ተይዘው የነበሩት ናይጄሪያውያን አሁንም ተግዳሮቶች ባይለዩቸውም፣ ሀገራቸው ከበሽታው ነጻ መባሏ እንዳስደሰታቸው ገልጸዋል። በደስታ እያከበሩት መሆኑም ተዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የጋቢና ጉዟችን ይቀጥላል። የዕለቱን ቀዳሚ ርዕስ እናስተዋውቃችሁ። የመብቶችና ዴሞክራሲ እድገት ማዕከል በዛሬው ዕለት በ2012 ዓ ም ከመስከረም እስከ የካቲት ወር ድረስ በከፍተኛ ትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች በተመለከተ 54 ገጽ ያለው ጥናት ይፋ አድርጓል። በዚህ መሰረት ጥናቱ ባተኮረባቸው ስድስት ወራት ውስጥ ብቻ የ12 ተማሪዎች ህይወት ማለፉን፣ 57 ተማሪዎች ከባድና ቀላል አደጋ እንደደረሰባቸውና የትምህርት መስተጓጎል መፈጠሩንም የተገለጸ ሲሆን በህዳር ወር ብቻ ደረጃ አስራ ስድስት ዩኒቨርሲቲዎች ውስጥ ግጭት መፈጠሩን ጠቁሟል። በዋናነት የከፍተኛ የትምህርት ተቋማት ግጭት መከላከል ላይ አተኩሮ አለመስራት፣ የፖለቲካ ግለት እንዲሁም ማህበራዊ ሚዲያው ትልቅ ሚና እንደሚጫወቱም ጥናቱ አመላክቷል። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉን አነጋግሬያቸው ነበር። የሚቀጥለው ዘገባ አቶ በፍቃዱ ኃይሉ ስለ ጥናቱ ከሚያብራሩበት ጀምራል። ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው በሁለት ሺ አስራ ሁለት አመት እና በአመቱ በዩኒቨርስቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንዳሪ ሶርሰስ ላይ ነው፣ ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ? ምን ያህል ሽፋን እያገኙ ነው? አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ ሀያ ስምንት ዩኒቨርሲቲዎች ውስጥ በሁለት ሺ አስራ ሁለት አመተ ምህረት በተለይ ከጥቅት ሰራሳ ጀምሮ እንደተከሰቱ አስተውለናል ወይም መረዳት ይችለናል ማለት ነው። እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀላል መከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከዘለቅቀው ከትምህርት ገበታ እንዲሰናብቱ ተደርገዋል። በመሀል ላይ የትምህርት መስተጓጎል ነበረ። ከዚህም ባሻገር ድባቡ በጣም ደፍርሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ዞሮ ዞሮ እኛ በዚህ ዳሰሳችን እየደረስንበት አንዱ ነገር ምንድን ነው? አስራ ሁለት ተማሪዎች ተገድለዋል። እና ይህንን ስናመሳክርም እኛ ከዜናዎቹ ሽፋን ያገኘ ነው ነው ስናመሳክርም የከፍተኛ ትምህርት እና ሳይንስ ሚኒስቴርም ያወጣው ቁጥር እንደዛው ከሀምሳ ስምንት በላይ ተማሪዎች ቀላልና ከባድ ጉዳት ደርሶባቸዋል። ወሎ ዩኒቨርሲቲ ሶስት ግጭቶች የተከሰቱበት ዩኒቨርሲቲ ነበር በአንድ ዓመት ውስጥ። ድሬድዋ ዩኒቨርሲቲ ደግሞ ሶስት ተማሪዎች የሞቱበት ዩኒቨርሲቲ። አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁመው በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ ነበረ። ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች አስራ ስድስት ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ። ይኸውም በጥቅምት ሰላሳ ወልዲያ ዩኒቨርሲቲ የተከሰተውን ተከትሎ መሆኑን መረዳት ችለናል እና በዚህ ሳቢያ እኛ በደረስንበት እንኳን አስራ አምስት ተማሪዎች እና ሁለት የአስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ሶስት ምክትል የዩኒቨርሲቲ ፕሬዚዳንቶች፣ አራት መምህራንና ሀያ አምስት የአስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። ሁለት መቶ ሰላሳ ዘጠኝ በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና አርባ አምስት ከፍተኛ ተቋማት የሰዓት ላፊዎችን ተማሪዎቻቸው ላይ ጥለዋል። ይህን ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ቪዲዮ ጥጠታ ሪፖርት ያደረጉት ለማካተት የሞከር ነው። ሌላ ተጨማሪ ቁጥር ደግሞ ምንድን ነው የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ነው። ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር አርባ አንድ ነው ይላሉ። እሱ የአስተዳደር ሰራተኞች ቁጥር ደግሞ ሁለት መቶ አርባ ነው የሚል መግለጫ አውጥተዋል። የታገዱትን ተማሪዎች ደግሞ ስድስት መቶ አርባ ነው ብለዋል። የታገዱትን ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ በተለያዩ ሚዲያዎች የዘገብ ነው ሁለት መቶ ሰላሳ ዘጠኝ ነው ይህን ይመስላል። በጥቅል ነው ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳ ግጭት የገመገመ ጥናት፣ ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙኃን ላይም ወገንተኝነት እንደሚታይ ያስረዳሉ። ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት ሰላሳው የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩም የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችን የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል። አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሄ አለመወሰዱንም ይጠቁማሉ። ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባሉ እርምጃዎችም እየተወሰዱ እንዳልሆኑ ተረድተናል እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆትስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ ና ኤትኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አይደሉም። ሰዓት ላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነፃነትን ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚሰቱባቸውን ክህሎቶች ጎናጸፉ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስ ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላ እዚህ ውስጥ በሚቆዩባቸው ጊዜያቸዎች ውስጥ ስልጡ ውይይት ባህል እንዲያዳብሩ እርስ በእርስ የሚነጋገሩበትና ወደ ሀይል አማራጮች የሚያሄዱባቸው የግለሰቦችን ሲነሱ የግለሰቡ ሆነው እንዲቀር ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይሄ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ ውጪ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭትና ሁኔታዎች ላይ ስንሰራ ከነበር ነውም በመነሳት ነው። የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙኃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ። ከዚያ ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለ እሱ ብዙ መረጃ ማግኘት ስላልቻልን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱ በማቅረብ ለዳኝነትና ለሪከርድ ነው ያስቀመጥ ነው ማለት ነው። አቶ በፍቃዱ ኃይሉ ጥናቱን በመመርኮዝ የመፍትሄ ሀሳቦችንም እንዲህ ያነሳሉ። እንደ መፍትሄ ዩኒቨርሲቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ አያደርጉም። መዘግየት አለ ብዙ ጊዜ ማለት ነው። እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑ ከእነሱ በፊት ማህበራዊ ሚዲያዎች እና ሌሎች ሚዲያዎች በተማበለው ላይ የተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ የተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ በቂ ታይሆን፣ በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸውን ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርሲቲዎቹ ፖሎ ሪስፖንድ ማድረግ አለባቸው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ሀይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አቶ በፍቃዱን ከኛ ጋር ለነበራቸው ቆይታ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤን ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ኢትዮጵያ ከነጋው እለት ጀምሮ የተማሪዎችን ምዝገባ እንደምትጀምር አስታውቃለች። የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ለአሜሪካ ድምጽ እንደተናገሩት በምዝገባው ወቅት አስፈላጊና ጤናን የሚመለከቱ የጥንቃቄ እርምጃዎች እንደሚወሰዱ ጠቁመዋል። ወይዘሮ ጋ ይሁንና ትምህርት ቤቶች መቼ ሙሉ ለሙሉ እንደሚከፈቱ እስካሁን ድረስ በመንግስት የተወሰነ ውሳኔ አለመኖሩንም ጠቁመዋል። ፀሐይ ዳምጠው ዝርዝር አላት። በ2013 የትምህርት ዘመን ተማሪዎች ለኮሮና ቫይረስ ተጋላጭ እንዳይሆኑ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረግ ማሞ ለአሜሪካ ድምጽ ገልጿል። የቀጣዩ አመት ትምህርት ምዝገባ ከነሐሴ 20 ቀን 2012 ጀምሮ በመንግስትና በግል ትምህርት ቤቶች እንደሚጀመር የገለጹት ኃላፊዋ ትምህርት ቤቶች የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ ምዝገባ እንዲያከናውኑ ተፈቅዷል ብሏል። ኮቪድን ከመከላከል ጋር ወይም ከስርጭቱ ጋር አያይዘን ተማሪዎቻችን ትምህርት ቤቶች በሚያወጡ ብላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምዝገባ የሚያከናውኑት። ይህ ምዝገባ ሲከናወን እንግዲህ ለምሳሌ አንድ ትምህርት ቤት አንድ ሺህ ተማሪዎች ቢኖሩት እነዚህን አንድ ሺህ ተማሪዎች በአንድ ቀን አምጥቶ ሊመዘግባቸው አይችልም ማለት ነው። እነዚህን ተማሪዎች በተለያየ ካታጎሪ ከፋፍሎ ቢቻል በትምህርት ደረጃቸው አልፋቤቲካሊ በስም እንትናቸው ከፋፍሎ ተማሪዎች ወደ ትምህርት ቤት መጥተው ምዝገባቸውን እንዲያከናውኑ የማድረግ ስራ መሰራት አለበት ማለት ነው። እንግዲህ ይህንን እያንዳንዱ ትምህርት ቤት የራሱን የትምህርት ቤት ተጨባጭ ሁኔታ በመመልከት ፕሮግራም በማውጣት የኮቪድን የመከላከል ስርዓቱን በመተግበር ጭምር ነው ምዝገባ እንዲከናወን እየፈቀድ ነው። የበሽታ ሁኔታ እየተስፋፋ ቢሆንም የትምህርት ዝግጅትና እንቅስቃሴ መጀመር አስፈላጊ ሆኖ መገኘቱን ነው ወይዘሮ ሀረቅ የተናገሩት። የሁለት ሺህ አስራ ሁለት ከመጋቢት ወር ጀምሮ ትምህርት ቤት ውስጥ እየገቡ አይደለም። ብዙዎች በጣም በርካታ ጫና እየደረሰባቸው ነው። ያው ሁላችንም የምናያቸው የምንሰማቸው ነገሮች ስላሉ ማለት ነው። ተማሪዎች ከትምህርት ገበታ ውጭ ሆነው ይህን ያህል ጊዜ በመቀመጣቸው ሳይኮሎጂካሊ የሚጎዱት ጉዳት አለ። እሱን ታሳቢ በማድረግም ደግሞ አሁን የኮቪድ የመከላከል ስርዓታችን ኦልሞስት ተለማምደነዋል ማለት ይችላሉ። በተለይ ስርዓቱን በተመለከተ እና እኛም ደግሞ እንደ ትምህርት ዘርፉ አሁን በቀጣይ ምዝገባን በዚህ ከተከናወነ በኋላ ትምህርቱ ሲጀመር እንዲ ምን ተብሎ ነው የሚጀመረ የሚለው ነገር እራሱ የቻለ ፕሮቶኮል አለው። ፕሮቶኮሎቹ ያው ወደፊት እንግዲህ በደንብ ውሳኔ ካገኘ በኋላ ይፋ የምናደርገው ነው የሚሆነው። የእነዚህ ፕሮቶኮሎች ደግሞ ምንድን ነው ዋና የሚያነጣጥሩት ልጆቹን ከዚህ ከቫይረሱ በተለይ ከኮሮና ስርጭት ከመከላከል አንጻር ምንድን ነው ልናደርግ የሚገባው የሚል ነገር እኛም ዴይ ቱ ዴይ የተነጋገርንበት፣ ወደ ተግባር ሲለወጡ እንዴት ነው መተግበር ያለባቸው የሚለውን ነገር እኛም ኤክሰርሳይዝ እያደረግንበት ያለንበት ሁኔታ ስላለ፣ ይህን ስርጭቱን ተከላክለን ልጆቻችን እንዴት ነው ወደ ትምህርት ገበታችን ሊመጡ የሚገባው የሚለውን ነገር ዘርፉ እንደ ዘርፍ ከላይ ጀምሮ እስከ ታች ድረስ ውይይትም እያደረገበት ስላለ፣ ጥንቃቄውንም በተመለከተ እንዴት ነው ሊጠነቀቅ የሚገባው የሚለውን በተለይ ከዚህ ከትምህርት ከክፍል ሳይዙ ጋርም በመነሳት ከተማሪዎች ቁጥር ብዛትም በመነሳት ተማሪዎችንስ እንዴት አድርገን ነው በየትምህርት ቤቱ ልናስተምር የምንችለው፣ የመምህራንንስ ቁጥር እና የተመጣጠነ ነገር ከማምጣት አንጻር ሰፊ ስራ እየሰራን ነው ያለ፣ ነው እኛ ማለት ነው። የመጀመሪያ ቅድመ ዝግጅቶችን ለዚህም እያከናወን ነው። ወይዘሮ ሀረግ አክለውም ወደ መማር ማስተማር ተግባር በሚገባበት ወቅት ለተማሪዎች ምቹ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። የህዝብ ግንኙነት ኃላፊዋ ትምህርት ቤቶች ምዝገባውን ሲያካሂዱ ኮቪድ-19ን ለመከላከል የተቀመጡ መከላከያዎችን በሚገባ ተግባራዊ ማድረግ አለባቸው ብለዋል። ትምህርት የሚጀመርበት ቀን በቀጣይ እንደሚወሰንና ይፋ እንደሚደረግም ገልጿል። የስምንተኛና አስራ ሁለተኛ ክፍል ሀገር አቀፍ ፈተና ጊዜን በተመለከተ ተከታዩን ሀሳብ ሰጥተዋል። ፈተናው ይሰጣቸዋል። እንዴት እንደሚሰጥ ኦልሬዲ እናውቃለን። መቼ እንደሚሰጥ ነው አሁን ቀኑ ምክንያቱም ትምህርት ኦልሬዲ ይጀመር ተብሎ ሲጀመር ትምህርት ከተጀመረ በኋላ በትምህርት ከተጀመረበት ቀን በኋላ ባሉት አርባ አምስት ቀናቶች ለስምንተኛና ለአስራ ሁለተኛ ክፍል ተማሪዎች ያመለጧቸውን ዋና የሚባሉ ነጥቦችን ለተማሪዎቹ ካስጨበጥን በኋላ ነው ፈተናውን እንድንፈትን የምንጀምር የምናውቀው እና መቼ እንደሚጀመር ሲጀምር አርባ አምስት ቀን ለተማሪዎቻችን የማጠናከሪያ ትምህርት ሰጥተን ዝግጅት እንዲያደርጉ አድርገን ከሚፈተኑባቸው የአፈታተን ስርዓቶች ጋር እንዲለማመዱ አድርገን ከዛ በኋላ ነው በቀጥታ ወደ የቀጣዩ ዓመት የትምህርት ሂደት ስኬታማ እንዲሆንም ተማሪዎች፣ መምህራን፣ ወላጆችና መላው የትምህርት ማህበረሰብ የምተላለፉ መልእክቶችን በመከታተልና ቫይረሱ ልተላለፍ የሚችልባቸውን መንገዶች ከወዲሁ በማስወገድ ጥንቃቄ ማድረግ ያስፈልጋል ብለዋል። አካላዊ ርቀትን ጠብቆ ለማስተማር የንጽህና መጠበቂያዎችን ከማዘጋጀት እና መሰል የኮሮና መከላከያ ተግባራትን ተግባራዊ ለማድረግ በሚያስችል መልኩ ቀደም ብለው ዝግጅት የሚደረግባል ቸው ተግባራት መሆናቸውንም አስታውሷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ። ከአዲስ አበባ ዘጋቢያችን ፀሐይ ዳምጠውንና እንግዳዋን እናመሰግናለን። ከጋቢና ቪኦኤ ጋ ናቸው ያላችሁት። የህዋ ማዕከል በመባል የሚታወቀው በአላባማ ሀንትስቪል የሚገኘው የዩናይትድ ስቴትስ ህዋና ሮኬት ማዕከል በመላው ዓለም ዘንድ እውቅ የሆነ የሳይንስና የቴክኖሎጂ ማዕከል ነው። በርካታ ተማሪዎችና ጎብኚዎች የሚያዘወትሩት ይሄ ስፍራ የኮቪድ-19 መቀስቀስ ተከትሎ ሙሉ ለሙሉ ስራ ለማቆም ተገዶ ነበር። አሁን ላይ ግን በአንድ የበይነ መረብ ዘመቻ ገፋፊነት ዳግም ወደ ስራ ተመልሷል። የኬንፋራ ባህን ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል። 2019 የአውሮፓውያኑ ዘመን የአሜሪካ ጠፈር ተመራማሪዎች ጨረቃን ይረገጡበት ሐምሳኛ ዓመት በመሆኑ ለዩናይትድ ስቴትስ የህዋ ሳይንስና ሮኬት ማዕከል ልዩ ዓመት ነበር። ከመላው ዓለም የመጡ ጎብኚዎች ተመራማሪዎቹን ወደ ጠፈር ተሸክሞ ሄደውን ሳተርን ሮኬት የተገነባበትን ስፍራ ለማየትም ተበራክተው ነበር። ፓት አመንዝ የማዕከሉ ባልደረባ ናቸው። ከምንጊዜውም በላይ የላቀ ቁጥር ያለው የጎብኚዎች ቁጥር ተገኝቷል። ባለፈው ዓመት 45000 የሚሆኑ ተማሪዎች በህዋ ሳይንስ ማዕከሉ አርፈዋል። የ2020 ዓመተ ምሕረትን በጥንካሬ ነበር የጀመርነው። የተሳታፊዎች ቁጥር ከፍተኛ ከመሆኑ ባሻገር የበጋውን ወቅት በጣቢያው ለማሳለፍ የሚያበቃውን መግቢያም ሙሉ በሙሉ ወደ ሸጠው መርሃ ግብር እያመራን ነበር ነው ያሉት። ይህ ሁሉ ግን የኮቪድ-19 ቫይረስ ወደ ዩናይትድ ስቴትስ በገባ ማግስት ቆሟል። ወጣቶችን የጠፈር ተመራማሪ እንዴት መሆን እንደሚችሉ የሚያስተምረው የማዕከሉ መርሃ ግብር በመጋቢቱ ወር ላይ ለመዘጋት ተዳርጓል። በማዕከሉ ውስጥ በጊዜያዊነት ከሚሰፍሩ ተማሪዎችና ከጎብኚዎች ይገኝ የነበረው የሁለት ወር ገቢም ከመቅጽበት ቀርተዋል። ምንም እንኳ መንግሥታዊ ተቋም ቢሆንም ማዕከሉ ሀገሪቱ ከምታሰራጨው በትሪሊዮኖች ዶላር የሚቆጠር የኮሮና ቫይረስ ማገገሚያ የገንዘብ ድጋፍ አያገኝም። እንደ አመንት ማብራሪያ ማዕከሉን ከሚያዘወትሩ ተማሪዎች መካከል ሀያ በመቶ ከውጭ ሀገር የሚመጡ ነበሩ። አውስትራሊያ፣ ቻይና ና ህንድ ተማሪዎቹ ይመጡባቸው ከነበሩ ሀገራት መካከል ናቸው። የጎብኚዎች ቁጥር ማሽቆልቆሉ ማዕከሉ የነበረውን ተቀማጭ እንዲመናመን አድርጎታል። በንቻንድለር ማዕከሉን በገንዘብ ለመርዳት የተቋቋመውን ዘመቻ ከሚያስተባብሩ ብሩ ወጣቶች አንዱ ነው። በቀደመው ጊዜ በማዕከሉ ትምህርትና ስልጠና ከወሰዱትም መካከል ነው። እሱ እንደሚለው እስከሚመጣው ጥቅምት ወር ድረስ 1.5 ሚሊዮን ዶላር ካልተገኘ በማዕከሉ ውስጥ የሚገኘውን ሙዚየም ክፍት ለማድረግ እንኳ አይቻልም። በዚህ ምክንያት ሕዝባዊ ድጋፍ ለማግኘት ጎፋንድሚ በተሰኘው አውታር ላይ ዘመቻ እንደተጀመረም ያብራራል። በሰባት ቀናት ውስጥ 1.5 ሚሊዮን ዶላር ለማሰባሰብ ችለናል። ለመጨረሻ ጊዜ በተመለከትኩበት ጊዜ 8 ሺህ ሰዎች ነበሩ፣ ለዘመቻው ድጋፋችሁን የቸሩት ነው ያለው ቤን። የቦይንግና የሳይንስ ተግበራ ዓለም አቀፍ ኮርፖሬሽን የተሰኙት ድርጅቶች ግዙፍ ድጋፍ ያደረጉት ተቋማት ናቸው። በጋራ 750 ሺህ ዶላር ረድተዋል። በተገኘው ገንዘብ መጀመሪያ የደረሱ ፋይናንሳዊ ጉዳቶች እንደሚጠገኑ በይን ይናገራል። የገንዘብ ማሰባሰቡ ዘመቻ አልተጠናቀቅም። ማዕከሉን ማትረፍ ቀዳሚ ግብ ያደረገው ዘመቻ ተቋሙን ወደ ማጠናከር ሌላ ምዕራፍ የመሸጋገር ዓላማ ያለው ይመስላል። ዛሬ የሕዋ ጣቢያው ዳግም ተከፍቷል። እንቅስቃሴዎቹ ግን በእጅጉ ተወስነዋል። ፓት አመንስ በድጋሚ። በአብዛኛው በሳምንት አንድ ሺህ ህጻናትን ብቻ ይዘን እያዘገምን እንገኛለን። ከመደበኛው አቅማችን በአርባና ሀምሳ በመቶ ብቻ ነው ሙዚየሙ እየተንቀሳቀሰ የሚገኘው። የሕዋ ጣቢያው ሊያስተናግዳቸው ከሚችሉት ተማሪዎች መካከል ለአሁኑ የተቀበላቸው ሀያ በመቶውን ብቻ ነው ያሉት የኮቪድ-19 ስርጭትን ለመግታት የሚደረገው ጥረት እየሰመረ ሲመጣ ማዕከሉ ተጨማሪ ጎብኚዎችን ያስተናግዳል፣ የሚል ተስፋ አብቧል። show የነበሩት የነበሩ ጥንቅሮች እነዚህ ነበሩ ከኛ ጋር ስለቆያችሁ እያመሰገንን አስተያየቶቻችሁን በፌስቡክ ቪያምሃሪክ ላይ እንዲሁም በትዊተር ሃሽታግ ጋቢና ቪ በመጠቀም እንድታደርሱን እንጠይቃለን ኤደን ገረመው ፕሮግራሙ በመምራት ትዝታ በላቸው በአርትኦት ኤልያስ አስማረ በቅንብሩ እንዲሁም ስመኝሽ የቆየ በዜናዎቹ አብረናችሁ ቆይተናል በነገው ምሽት እስከምንገናኝ ድረስ ደህና እደሩ i